አሁን ወደ ዕለቱ አብይ ርዕስ እናልፋለን። አራተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ከነሙሉ ክብራቸውና ማዕረጋቸው ወደ አገራቸው እንዲገቡና መንበራቸው ላይ እንዲሆኑ የሚጋብዝ ከኢትዮጵያው ፕሬዚደንት ግርማ ወልደ ጊዮርጊስ የተጻፈ ደብዳቤ በማንጌታችን እውነት ስለ መሆኑ ወደ ፕሬዝደንቱ ስንደውል እውነት ነው፣ እኔ ነኝ የጻፍኩት ብለው አረጋገጡልን። የስልኩ ጥሪ ብዙ ጥራት ስላልነበረው እንደገና ስንደውል ደግሞ ተቃራኒውን ነገሩን። ሁለቱም ውይይት ላይ ድምጻቸው አለ፣ እናቀርበዋለን። አዲሱ አበበ ነው ያዘጋጀው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ቀኖና ተጣሰ በሚል በመካከላቸው የተፈጠረውን ልዩነት ለመፍታት በሰሜን አሜሪካው የሰላምና አንድነት ኮሚቴ አስተናጋጅነት ሶስተኛውን እርቀ ድርድር ዛሬ ረቡዕ ዳላስ ቴክሳስ ውስጥ መጀመራቸው ተሰምቷል። ለዚሁ የሰላም ውይይት ከአዲስ አበባው ቅዱስ ሲኖዶስ አራት ልኡካን፣ ከስደተኛው ቅዱስ ሲኖዶስ አራት ልኡካን ተገኝተዋል። ሁለቱ ወገኖች ያለፈውን የአሪዞና ፊኒክስ ውይይት ያበቁት ቀኖናውን የጣሰው ማንኛው ክፍል እንደሆነ እርስ በርስ ያሳለፉትን ሙግዘት ሳያነሱ ቢሆንም ከመጀመሪያው ከዋሽንግተን ውይይት በተሻለ መልኩ በግንባር ተገናኝተው አብረው ጸልየውና አብረው ተመግበው በመሆኑ ተስፋ ሰጪ ነበር ተብሏል። ይሁንና በሁለቱም ወገን ቀኖናውን የጣሳችሁ እናንተ ናችሁ፣ የለም እናንተ ናችሁ በመባባል ያለምንም ተጨባጭ የሰላም ውሳኔ እንደተወጋገዙ ማለት ነው መለያየታቸው ይታወሳል። የቀኖናውን ጉዳይ ካነሳን ባለፈው ጊዜ በጋራ መጸለያቸውና ጸልየውም አብረው መመገባቸውን ከሁሉም በላይ ትናንት ዳላስ በሚገኘው ቅዱስ ሚካኤል ቤተ ክርስቲያን በአንድነት ሆኖ መጸለያቸውን የተመለከቱ እውን ውግዘቱ የምር ነበር ወይስ በቤተ ክርስቲያን ቋንቋ ለመጠቀም ወፈ ገዝት ነው ያሉ ጥቂቶች አይደሉም። ያም ሆነ ይህ ውግዘት የተባለውን አልፎ በጋራ መጸለያቸውና በጋራም ጸልየው መመገባቸው በዋነኛነት ሁለቱም ወገኖች ለሰላሙ መሳካት ፍላጎት እንዳላቸው ቀጥሎም የሰላምና አንድነት ጉባኤውን ጥረት የሚያሳይ ነውና ይበል ተብሎላቸዋል። ለሁሉም ግን ዛሬ የሚጀምሩትን የሰላም ድርድር እንደምን እንደሚያካሂዱና በምን መልኩ እንደሚቋጩት ነው ወሳኙ። ይህ ደግሞ በዛሬና በነገ የሚታይ ይሆናል። ይህ በእንዲህ እንዳለ ትናንት ማክሰኞ የተጻፈ አንድ ደብዳቤ ትናንትናውኑ ይደርሰናል። ለብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ባሉበት ይላል። የተጻፈው ደግሞ ከኢትዮጵያው ፕሬዚዳንት ግርማ ወልደ ጊዮርጊስ ሆኖ ፊርማቸውና ቲተራቸው ሰፍሮበታል። ፍሬ ነገሩን ባጭሩ ላንብብ። ቅዱስነቱ አራተኛው ፓትርያርክ ሆነው በቅዱስ ሲኖዶስ ምልአተ ጉባኤ መሾሞ ይታወቃል። ነገር ግን በወቅቱ በተከሰተው ሁኔታ ምክንያት ቅዱስነቱ ከአገር መውጣትና በምትኩም ፓትርያርክ ተሾሞ እስካሁን ድረስ መቆየቱ ግልጽ ሆኖ እያለ በምትክ የተሾሙት ብፁዕ ወቅዱስ አቡነ ጳውሎስ ከዚህ ዓለም በሞት ተለይተዋል። ከብፁዕ ቅዱስ አቡነ ጳውሎስ ዕልፈተ ሕይወት ቀጥሎ ስለ ፓትርያርክ መሾም በተመለከተ ጉዳዩ ተነስቶ የአገር ሽማግሌዎችና የእምነት ተከታዮች ለቤተ ክርስቲያኒቱ አንድነት ሲባል ሌላ ፓትርያርክ መሾም የለበትም፣ ብፁዕ ወቅዱስ አቡነ መርቆሬዎስ ወደ መንበረ ክብራቸውና ቦታቸው መመለስ አለባቸው፣ ተከፋፍሎ የነበረው ሲኖዶስም ወደ አንድነት መመለስ ወይም መምጣት አለበት ተብሎ በቀረበው የአገር ውስጥ ሽማግሌዎች ሀሳብ መሠረት እኛም ሐሳቡን ሙሉ በሙሉ ተቀብለነዋል። ቅዱስነቶ ይህን ሐሳብ ተቀብለው ልዩነቱን በማጥበብ በቤተ ክርስቲያናችን አንድነትና ሰላም እንዲሰፍን በቅዱስነቶ የሚመራውን ቅዱስ ሲኖዶስ ይዘው ወይም አስከትለው ወደ አገሮ እና ወደ ቤተ ክርስቲያኖ እንዲገቡ ይህን ደብዳቤ ጽፈናል። እግዚአብሔር አምላክ ኢትዮጵያን ይባርክ። ግርማ ወልደ ጊዮርጊስ፣ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት። እንዲያውቁት ተብሎ ለጠቅላይ ሚኒስትር ቢሮ፣ ለውጭ ጉዳይ ሚኒስቴር፣ ለፌዴራል ጉዳዮች ሚኒስቴር፣ ለሀገር ውስጥ ጉዳዮች ሚኒስቴር ግልባጭ ተብሎ ደግሞ በኢንጂነር አራጋው ጥሩነ የሚመራው የሽማግሌዎች ቡድን አዲስ አበባ ተብሏል። አሁን እንግዲህ የመጀመሪያ ስራችን ወደ ኢትዮጵያ ፕሬዚዳንት ግርማ ወልደ ጊዮርጊስ ዘንድ መደወል ነበር። ደወልን፣ አገኘናቸው። ሄሎ አቤት አዲሱ ባላለው ከዋሽንግተን ነው መደውለው አዲሱ አበበ ከቮይስ ኦፍ አሜሪካ ነው የምደውለው አንድ ደብዳቤ ስላየው ነው የምደውልለወት የእርስዎ ደብዳቤ ነው ወይ በእርስዎ ስም የተጻፈ ደብዳቤ ለዚህ ለብጽ ቅዱስ አቡነ መርቆሪዎስ ስላገኘው በትክክል በእውነት ከእርስዎ ቢሮ የተጻፈ ነው ወይ እርስዎ ነውቶ የጻፉት ለማለት ነው ጌታዬ በትክክል ነው ሽማግሌዎች ተመርጠው መጥተው እኔ ጋር ስብሰባ አድርገን ስብሰባ ላይ ደረስንበት ውሳኔ እሳቸው ቦታቸው እና ከዚህ ቀደም ሽግግር መንግስቱ ጠቅላይ ሚኒስትር ነው አሉ። ምራት ላይ ኔ እንዲወጡ ያደረጋቸው እሱ ነው አሉ። እሺ ይሄንን አረጋገጡ እርስ እነሱ አምነ ሻለወኛል። እነማን ናቸው አምነው ያሳመኑት? ይቅርታ እንድ የድገሙልኝ። ሰርጋቸው አረጋው ጥሩ ነው ኢንጂነር አረጋው ጥሩ ነው እሺ። ደብዳቤው ላይ ግልባጭ ተደርጎላቸዋል። እሺ ቀጥሎ ደግሞ የአርበኞች መሪ ሊቀትጓን አስታጥቅ ሊቀትጓን አስታጥቅ የአርበኞች ማህበር ፕሬዚዳንት

ሳቸውሰ ከ ውሳኔ ነገሮች ነው ሁለተኛ ደግሞ እኛ እዛ በመሆናቸው እዛ ተቋቁመዋል። ለዚህ ደግሞ ሌላ ስኖርስ አለ። በአንድ ቤተ ክርስቲያን ሁለት ስኖርስ አያስፈልግም። ግን ክቡር ፕሬዚዳንት፣ ይሄ እርስዎ የጻፉት ደብዳቤ በመንግስት ደረጃ የተጻፈ ነው ብለን መውሰድ እንችላለን። መንግስት ሃይማኖቱስ አይገባም። እሺ። መንግስት ሃይማኖቱስ አይገባም። እሺ፣ ያስታራቂነት ሲሆን ብጹዕ ቅዱስ አቡነ መርቆሪዎስ ማግኘታቸውን አረጋግጠዋል። ታዲያ ይሄን ደብዳቤ አላወቅም ግን ክቡር ፕሬዚዳንት ግልባጭ ለጠቅላይ ቤተ ክህነቱ እዚህ ሀገር የሰላም ጉባኤውን ያዘጋጀው ኮሚቴ አለ። ለሱ ለሲኖዶስ አባላት፣ ለጠቅላይ ቤተ ክህነት እንደዚህ ግልባጭ አልተደረገም። ይሄ ነገር ምን ያህል አሰራሩ ትክክል ይሆን ይሆን ይሆንይሆንእንዲቴል አላየሁት ሪያክት ካደረጉ በኋላ እናስተካክለው፣ ነገር ይሆናል። አመሰግናለሁ። አድማጮች፣ ይህን ቃለ መጠይቅ ስቀርጽ ጥራት ስላልነበረው ቆየት አልኩና እንደገና ለሞክር ብዬ ደወልኩላቸው። የተለየ መልስ ነገሩ። ያ ደብዳቤ ስህተት ሆኖ ስለተገኘ እንዲመለስ ብለናል። እኛ በአንድ ፕሮግራም አስተላልፈ ነዋል ግን ግን የሆነ ሆኖ የመንግስት ትዕዛዝ አይደለም የግለሰብ ሀሳብ ነውና ኤፌክቲቭ አይደለም። በእኛ በኩል በማ በኩል በእኔም በኩል ኮንትራዲክት አድርጌያለሁ ራሴ ከስልጣኔ ውጪ ነው ያደረኩት። እኛ እንግዲህ ሁለት ፕሮግራም አለን። በመጀመሪያው ላይ አስተላልፈነዋል ፈቃደውን ጠይቄ። ግን አሁን እንደገና ይሄንን ማስተባበያ እንዳሳልፍ ነው የሚፈልጉት። ከተቻለ አሁ እንደገና ስነዶ ሳይቶስ ታርሞ የሚደረግ እንጂ፣ አሁን የተደረገው በችኮላ ስለሆነ የሚጠና አይደለም። እዚህም ውድሮ አድርገዋለሁ ብያለሁ ነው ትቸዋለው ነው የሚሉት? አዎ አዎ ቀደም ሲል እኔም ጠይቄአለሁ። ግልባጪ ለሲኖዶሱ፣ ለጠቅላይ ቤተ ክህነት፣ ለዚህኛውም ሲኖዶስ ለሰላም ጉባኤ የሚያካሄደውም ኮሚቴ ብየወት እኔ አፈጻጸሙን አላውቅም። ኮሚቴው የሰጠኝን አምናለሁ በዛ ነው የሚሄደው ስላሉኝ እሱን አስተላልፈናል። በሰው ማመን ላይ ተመሰረተ ነው። እርስዎ ግን ይሄን ነገር መጀመሪያ በደንብ አላጤኑትም። ክቡር ፕሬዚዳንት፣ ይቅርታ ሲሪየስ እንደሚኖረው አላወቁም። እኔ የሄዱ ሰው የሚመለሱ ምን አለበት ከሚል ነው እንጂ ከጀርባው ጣጣ እንዳለ አላውቀው። ደግሞ መንግስት ዚ ውስጥ መግባት የለበትም የሚለው እኔ የሚቃወም ነው። በስሜት እና በችኮላ የሆነ ነገር ነው። ከኔ ስልጣን ውጭ ከሆነ ውዝድሩ አደርጋለሁ ላለሁ እነዚያ አማካሪዎች፣ የመከሩኝ ሰዎች እንደገና ተሰብስበው ሬፕሪካሽን ማየት አለባቸው። አቡነ ናትናኤል ናቸው ተቃወሙት። እንግዲህ መብት አላቸው ሊቃወሙ ይችላሉ። በምን መሰረት በምን መነሻነት እናንተ ጉዳይ አ መንግስት ሲኖዶሱ ያመነበትን ያድርግ የሚል ሀሳብ ያለው ይመስለውታል። በግድ ነው መንግስት ሃይማኖት አይገባም። አቃቤ የመንበሩ ብጹሕ አቡነ ናትናኤል አግኝተዋቸው ተነጋግራችኋል? እና ሲኖዶሱ በዚህ ጉዳይ ይዋይበታል። ከናኮ ምርጫ ጀምሮ ተቸግረው ላይ ነው ያሉት። ጥሩ የፕሬዚዳንት ግርማ ወልደ ጊዮርጊስ በጣም አመሰግናለሁ። እግዚአብሔር ስትልኝ። አድማጮች ከሁለቱም ሲኖዶሶዎች ጽህፈት ቤቶች፣ ከአስታራቂው የሰላም ኮሚቴና መናገር ከፈቀዱም ከራሳቸው ከቅዱስ ፓትርያርኩ ከአቡነ መርቆሮስ የምናገኘውን ዛሬ ዳላስ ቴክሳስ የተጀመረውን የሰላም ሂደት ሂደትን በተመለከተ የምናገኘውን ለማቅረብ እንሞክራለን። © bf